የአሜሪካ ድምጽ ነው በ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ ሰኔ 2 2014 ዓ.ም ምሽት ዝግጅታችን ጀመረ

በደቡብ ክልል ደራሼ ልዩ ወረዳና አማሮ ልዩ ወረዳ አዋሳኝ አካባቢዎች የተከሰተ አዲስ ግጭት ዙሪያ ዘገባለን። እዛ አካባቢ እርስ በርስ እርሻ ድንበርተኞች ናቸው እና ቅዳሜ ዕለት እርሻ ላይ ሳር የማጅለውን ከማሳ ወጣ ብሎ እርሳር የማጅለውን ልጅ ገደሉ። ዝኛ ወደ ነሱ ሄዶ የሚያጠቃ የለም። አሁን በኮረ ክልልና ኮረ ማሳ ላይ ነው። እስካሁን መጥቶ የሚያደርጉት አንድን ቀን አራት አመት ሆኖ የኮረ ማይብረሰብ ወደ ደራሼ ወደ ቡርጂ ወደ ኮንሶ ሄዶ

አንድ ጥይት ተኩሶ አያውቅም።

የሰማችኋቸው ከሁለቱ አካባቢዎች ያነጋገርናቸው ነዋሪዎች ናቸው። የዜናው ዝርዝር በአብይ ርዕሳችን ይቀርባል። በእስር ላይ ለሚገኙ የሚዲያ ባለሙያዎች ተፈቅዶ የነበረው ዋስትና መከልከሉ፣ በትግራይ አምስት ጋዜጠኞች መታሰራቸው እንዲሁም ኦፌኮና ኦነግ በባንዲራ ምክንያት ውዝግብ ውስጥ መግባታቸው በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን

ችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች።

ሲሳይ በምስልና በድምፅ ቅንብር ሲሳይ አሸናፊ፣ እንዲሁም ግርማ ደገፋ፣ የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ

የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ።

በሶማሊያ አስረኛው ፕሬዝደንት ሆነው የተመረጡት አዲሱ የሶማሊያ ፕሬዝደንት ሐሰን ሼክ መሐሙድ ዛሬ በተካሄደ የበዓለ ሲመት ሥነ ሥርዓት ሥራቸውን በይፋ ጀምረዋል። በበዓለ ሲመት ፕሮግራሙ ላይ ሁለት የጎረቤት አገር ፕሬዝደንቶች ሁለት ጠቅላይ ሚኒስትሮችና አንድ መቶ ዲፕሎማቶችን ጨምሮ ከአንድ ሺህ በላይ እንግዶች ታድመዋል።

እንደ አውሮፓ አቆጣጠር ግንቦት 15 የተመረጡት የ66 ዓመቱ መሐሙድ የሶማሊያን ክብር ለማስመለስ ከዓለም ጋር መልካም ግንኙነት ለመመስረትና በአገሪቱ ሰላምና እርቅ ለማምጣት እንደሚሰሩ ቃል ገብተዋል። ፕሬዚደንቱ በንግግራቸው ሶማሊያ የአፍሪካን ቀንድ በሚያጠቃው ድርቅ የተነሳ በአሁኑ ጊዜ ለከፍተኛ ረሃብ ተጋልጣለች። ስለሆነም መንግስቴ በድርቁና ሌሎች የተፈጥሮ አደጋዎች ላይ የሚሰራ የተለየ መንግስታዊ አካል ያቋቁማል ብለዋል።

በፕሮግራሙ ላይ የተናገሩት የኢትዮጵያው ጠቅላይ ሚኒስትር ሶማሊያን ለመገንባት ለሚያደርጉት ጥረት ሁሉ የኢትዮጵያን ድጋፍ ልገልጽሎ ዛሬ እዚህ ከፊቶ ቆሚ ያለው ብለዋል። አያይዘውም ጠቅላይ ሚኒስትሩ በሶማሊያ እስካሁን ያረጋገጥኩት ነገር ካሁን በኋላ በሶማሊያ በክልልም ሆነ በፌዴራል ደረጃ ያለ ምርጫ የሚደረግ ስልጣን ሽግግር አለመኖሩን ነው። ያ ለዲሞክራሲ ጥሩ ምሳሌ ሊሆን ይችላል በማለት በሂደቱ ደስተኛ መሆናቸውን በመግለጽ አድንቀዋል። ከተሰናባችው የቀድሞ የሶማሊያ ፕሬዝደንት ጋር ጥሩ ግንኙነት

ማግኘት ያለበራቸው የኬንያና የጅቡቲ ፕሬዝደንቶችም ለአዲሱ ፕሬዝደንት ድጋፋቸውን እንደሚሰጡ ተናግረዋል። ዚምባብዌ በዩክሬን ወረራ ከዓለም እየተገለለች በመጣችው ሩሲያ ሶስተኛው ከፍተኛ ባለስልጣን የሆኑትን የሩሲያ ፌዴሬሽን ምክር ቤት ሊቀመንበር ቫለንቲና ኢቫኖቫ ማትቬንኮ ባለፈው ሳምንት ተቀብለው ማስተናገዷ ተነገረ።

ባለሙያዎች ዚምባብዌ ከሩሲያ ነዳጅና ምግብ ዘይት የምትፈልግ ሲሆን ሩሲያም በዚምባብዌ ማዕድኖች ላይ አይኗን መጣሏን ገልጸዋል። የሩሲያ ባለስልጣናት ምዕራባውያን ባገለሏቸው ሁለቱ አገሮች መካከል ያለውን የንግድ ግንኙነት እንደሚያሻሽሉ ዚምባብዌን በጎበኙበት ወቅት ተናግረዋል። በዚምባብዌ የአፍሪካ ዩኒቨርሲቲ ዓለም አቀፍ ጥናት አሌክዛንደር ሩሴሮ በሁለቱ አገሮች መካከል ያለው ግንኙነት ታሪካዊና ርዕዮተ ዓለማዊ መሰረት ያለው መሆኑን ለአሜሪካ ድምፅ ተናግረዋል።

እንደ አውሮፓ አቆጣጠር በ1970ዎቹ የዛኑ ፓርቲ ለዚምባብዌ ነጻነት የትጥቅ ትግል በሚያደርግበት ወቅት ሩሲያ የጦር መሳሪያ ድጋፍ ትሰጥ እንደነበር ተገልጿል። እንደ አውሮፓ አቆጣጠር በ2008 የተባበሩት መንግስታት በዚምባብዌ ላይ ለመጣል ያሰበውን ማዕቀብ ሩሲያ ድምፅን በድምፅ በመሻር መብቷ ውድቅ ማድረጓ ተመልክተዋል። አሌክዛንደር ሩሴሮ ስለዚሁ ሲናገሩ እንዲህ ብለዋል።

And given the realities, Zimbabwe is perceived as a pariah state. It is perceived as an outpost of tyranny. በአሁኑ ወቅት ዚምባብዌ ያለችበትን ሁኔታ ስንመለከት ከሩሲያ ጋር ጠላትነት ባላቸው ምዕራባውያንና በዩናይትድ ስቴትስ በጭቆና አገዛዝ ከዓለም ማህበረሰብ እንደተነጠለች ሀገር ትታያለች። ስለዚህ ዚምባብዌ በታሪክም በሪኢተ ዓለምም ከምዕራባውያን ይልቅ በአብዛኛው ወደ ሩሲያና ቻይና ታደላለች።

ዚምባብዌ ከ65 ከመቶ የሚሆነውን ስንዴ ከሩሲያና ከዩክሬን የምታገኝ መሆኑ የተገለጸ ሲሆን ከሩሲያው ወረራ በኋላ በአገሪቱ የዱቄትና የዳቦ ዋጋ መወደዱ ተገልጿል። ባለፈው ሳምንት የሩሲያው ፕሬዝደንት ቭላዲሚር ፑቲን ወዳጅ ብለው ለጠሩት አፍሪካ የምግብና የሸቀጥ አቅርቦት እንዲደርስ የሚሰሩ መሆኑን ማስታወቃቸው ይታወሳል።

የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በካሊፎርኒያ ሎስ አንጀለስ ከተማ በተጀመረው ዘጠነኛው የአሜሪካስ ጉባኤ ተካፋይ መሪዎች ዴሞክራሲ፣ የምጣኔ ሀብት ትብብር እንዲኖርና እንዲሁም የጤናና የምግብ ተደራሽነት እንዲስፋፋ አሳስበዋል። ካሪቢያንን ጨምሮ ከሰሜን ምዕራብና መካከለኛው የአሜሪካ አገሮች የተውጣጡ መሪዎች ተካፋይ በሆኑበት በዚሁ መክፈቻ ጉባኤ ላይ ባይደን ባሰሙት ንግግር ቀጠናችን ትልቅና የተለያዩ ወገኖችን ያቀፈ ነው። በሁሉም ነገር ላይ ሁልጊዜም መስማማት የለብንም።

ይሁን እንጂ የዲሞክራሲ አገሮች ስለሆነን ልዩነቶቻችንን በመከባበርና በውይይት እንፈታዋለን ብለዋል። ይሁን እንጂ ጉባኤው በስብሰባው ላለመሳተፍ በወሰኑ የቦሊቪያ፣ ጓቲማላ፣ ሆንዱራስና ሜክሲኮ የተነሳ የሚያስፈልገውን ትኩረት አለማግኘቱ ተነግሯል። አገሮቹ በጉባኤ ላይ ላለመሳተፍ የወሰኑት ዩናይትድ ስቴትስ ዴሞክራሲ የጉባኤው መሳተፊያ ዋነኛ መስፈርት ነው በሚል

ኩባን ኒካራጓና ቬኔዙላን እንደ ኤሮፓ አቆጣጠር የ2001 ዓ.ም የኢንተር አሜሪካን ዲሞክራሲ ቻርተር አያሟሉም በማለት ከጉባኤው ያገለለቻቸው በመሆኑ እንደሆነ ተገልጸዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው።

የዩክሬን ስንዴ ለዓለም ገበያ እንዲቀርብ ለማድረግ የባህር መውጫ መክፈት በሚቻልበት ጉዳይ ላይ የሩሲያው የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ከቱርክ አቻቸው ጋር አንካራ ውስጥ ተገናኝተው ተነጋግረዋል። ይሁን እንጂ ሁለቱም ወገኖች በዓለም ዙሪያ የተከሰተውን የምግብ ቀውስ ሊያስወግድ የሚያስችል ስምምነት ላይ አለመድረሳቸው ተገልጿል።

ሁለቱ ባለስልጣናት ትናንት ረቡዕ በጋራ መግለጫ በሰጡበት ወቅት የቱርኩ ሜቭሉጥ ቻፍሾሉ የዩክሬን መርከቦች የስንዴ ምርት ለዓለም ገበያ ማቅረብ የሚችሉበት ደህንነቱ የተጠበቀ የባህር መተላለፊያ እንዲከፈት አገራቸው ከተባበሩት መንግስታት ድርጅት ጋር በመተባበር እንደምትሰራ ገልጸዋል። ቱርክ እቅዱን ተግባራዊ ሊሆን የሚችል አድርጋ እንደምትመለከት የጠቆሙት ቻፍሾሁሉ፣ ይሁን እንጂ ሩሲያና ዩክሬን ከመንግስታቱ ድርጅት የሚቀርብላቸውን ጥያቄ መቀበል እንደሚኖርባቸው አሳስበዋል።

ቱርክ ዝርዝሩ ላይ ለመነጋገር የሚያስችለውን ስብሰባ ኢስታንቡል ላይ ልታዘጋጅ ትችላለች ብለዋል። የውጭ ጉዳይ ሚኒስትሩ የሩሲያው ላቭሮቭ ግን ችግሩን ለማስወገድና የዩክሬን መርከቦች

በወደቡ በኩል እንዲያልፉ ለማድረግ ዩክሬናውያኑ በወደቦቻቸው ዙሪያ የቀበሯቸውን ፈንጂዎች ማንሳት ወይም ለመርከቦቻቸው መውጫ ክፍት መንገዶችን ማዘጋጀት ይኖርባቸዋል ሲሉ አገራቸው ብቸኛ መፍትሄ ብላ የምታምነውን ተናግረዋል። ዩክሬን በበኩሏ ደግሞ ከሩሲያ ጥቃት ለመከላከል በሚል በወደቦቿ ዙሪያ የቀበረቻቸውን ፈንጂዎች ለማንሳት ሩሲያ

በተከፈተው ቀዳዳ ገብታ ጥቃት እንደማትፈጽም ዋስትና እንድትሰጣት ትፈልጋለች። በዓለም ዙሪያ የስንዴ ገበያ እጅግ የተወደደ ቢሆንም ዩክሬን ውስጥ በሚሊዮን ቶኖች የሚቆጠር ስንዴ መውጫ አቶ መቀመጡ ተገልጿል። የሩሲያ ባለሥልጣናት ግን የናረው የምግብ ዋጋ ከዩክሬኑ ጦርነት ጋር የሚያገናኘው ነገር በጣም አነስተኛ እንደሆነ ይናገራሉ።

የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ በስተ ምስራቅ በምትገኘው የሲቪዮርዳኔትስ ከተማ የሚደረገው ውጊያ እጅግ አስቸጋሪ ከሆኑ የጦርነት ክፍሎች አንዱ መሆኑን ገልጸው ለዶናባስ ግዛት ቁልፍና በጣም አስፈላጊ መሆኗን አስምረውበታል።

ዘለንስኪ ትላንት ረቡ ማምሻውን ባስተላልፉት የቪዲዮ መልእክታቸው በብዙ መንገዶች የዶናባስ ግዛታችን እጣፈንታ የሚወሰነው እዚህ ነው ብለዋል። የዩክሬን ኃይሎች በሩሲያው የረቡ ከፍተኛ ጥቃት ከሲቪ ዮርዳኖስክ ከተማ ውጭ ተገፍተው እንዲያፈገፍጉ ተደርገዋል። ከቀናት በፊት የዩክሬን ኃይሎች ያደረጉት መልሶ ማጥቃት የከተማውን ከፊል ለመቆጣጠር አስችሏቸው ነበር። ይሁን እንጂ የሉሃንስክ አገረ ገዢ ሰርሄ ሃይዳይ አርቢሲ ለተባለው የዩክሬን የዜና ማሰራጫ

ሩሲያ ከተማውን በአየርና በከባድ መሳሪያዎች ማውደም በመጀመሯ በዚያ መቆየቱ ትርጉም የሚሰጥ አልነበረም በማለት ተናግረዋል። ኃይላችን አሁን ከከተማ ወጣ ብለው ያሉትን አካባቢዎች በድጋሚ ተቆጣጥረዋል ያሉት ሃይዳይ፣ ይሁን እንጂ ውጊያው አሁንም ቀጥሏል፣ ኃይሎቻችን ሲቬርዳነትስክን እየተከላከሉ ነው። ሩሲያውያን ከተማውን ሙሉ ለሙሉ ለመቆጣጠር አይችሉም ማለት ግን አይቻልም ብለዋል።

የማህበራዊ ሚዲያ መድረክ ትዊተር ድርጅቱን በ44 ቢሊዮን ዶላር ለቢሊዮነሩ ኢላን መስክ መሸጥ በሚቻልበት ሁኔታ ላይ ድምፅ እንዲሰጡ የባለድርሻ አክሲዮን ባለቤቶችን በመጪው ነሐሴ ወር መግቢያ ላይ ስብሰባ ለመጥራት ማቀዱን የድርጅቱ ስራ አስፈጻሚዎች ትናንት ረቡዕ ለሰራተኞቹ አስታውቀዋል። የኢላን መስክ ጠበቆች ባለፈው ሰኞ ትዊተር ስለ ድርጅቱ የሚያስፈልገውን በተለይም የስፓምና የሐሰት አካውንቶችን ዝርዝር መረጃ ካላቀረበ ቢሊዮነሩ የግዢ ሀሳባቸውን ሊቀይሩ እንደሚችሉ አስጠንቅቀዋል።

ትዊተር ኢላን ማስክ የሚፈልጉትን መረጃ ሁሉ በማቅረብ የግዢ ስምምነቱን ለመፈጸም ገንቢ በሆነ መንገድ የስራ ግንኙነቱን እንደሚቀጥልበት አስታውቋል። ከመረጃዎቹ የተወሰኑት ሁሉንም የትዊት መልእክቶችና አጠቃቀማቸውን በተለያዩ መስፈርቶች እያሰላ

ትዊተር መረጃዎችን የማህበራዊ ሚዲያዎችን ለሚቆጣጠሩ ተቋማት የሚሸጥ ቢሆንም ለኢላን ማስክ ግን ይህን አገልግሎት በነፃ የሚሰጥ መሆኑን አስታውቋል። ይሁን እንጂ የሚተላለፈው መረጃ የትዊተር ተጠቃሚዎችን የተጠበቁና የግል ምስጢሮችን የሚጨምር አለመሆኑም ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

የደረጀ ደስታን ለዜናዎቹ እናመሰግናለን። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ሰኔ 2 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።

ጎጫሌ ትንሽ ከተማ ነች። ነገር ግን እንደሚታወቀው በጣም በርካታ የባንክ ቅርንጫፎች ናቸው። ወደ አስራ ዘጠኝ የባንክ ቅርንጫፍ አለ በጎጫሌ እና እዛ አካባቢ። የንግድ ከተማ ስለሆነች ብዙ ህገወጥ የንግድ እንቅስቃሴዎች አሉ፣ በተለይ ከውጭ ከዚህ ከጥቁር ገበያው ጋር የተያያዘ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ነው የሰማችሁት።

ከጥቁር ገበያ ጋር የተያያዙ ህገወጥ እንቅስቃሴዎችን ለመግታት እየተወሰዱ ባሉ እርምጃዎች ዙሪያ አነጋግረናቸዋል። በሁለተኛው አጋማሽ ይመለሳሉ። ፕሮግራማችን ከዋናው የሬዲዮ በቲቪ ስርጭታችን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይር ዘገባ እንለፍ።

በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ደራሼና አማሮ ልዩ ወረዳዎች አዋሳኝ አካባቢዎች ላይ ከአማሮ አቅጣጫ ይተኮሳል ባሉት ጥይት አራት ሲቪሎች መገደላቸውንና ከአስራ አምስት በላይ ሰዎች መቁሰላቸውን የደራሼ ወረዳዎች ለአሜሪካ ድምጽ

በስልክ ተናግረዋል። በአማሮ በኩል ደግሞ የጸጥታ ችግር ካለባቸው አቡሎ፣ አልፋጮና ቡኒቲ ቀበሌዎች ባለፉት ሶስት ዓመታት ከ30 ሺህ በላይ ሰው መፈናቀሉን ነዋሪዎቹ ገልጸው የተባለው ግድያ ስለመፈጸሙ ግን እንደማያውቁ የቀበሌዎቹ ነዋሪዎች አመልክተዋል። ግድያ፣ ዘረፋና ንብረት ማውደም ላይ የተሰማሩ ሲሉ

ነዋሪዎቹ የከሰሷቸው ጎማይዴ የሚባል አዲስ ልዩ ወረዳ እንዲመሰረት በኃይል እንደሚንቀሳቀሱ ገልጸው ከአማሮ ልዩ ወረዳ አቅጣጫ ይተኮሳል የተባለውን ግን አጣጥለዋል። በአካባቢው ግጭት ቢኖርም ከክልሉ መንግስት አካላት ይህንን የሚያረጋግጥ መረጃ ማግኘት እንዳልቻለ ጠቅሶ ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።

በደራሼ ልዩ ወረዳ የሆልት ቀበሌ ነዋሪ መሆናቸውን የተናገሩት አቶ አለማየሁ ግርማ ካለፈው ቅዳሜ ቀን ጀምሮ በሁለቱ ልዩ ወረዳዎች አዋሳኝ አካባቢዎች በተቀሰቀሰ ግጭት ሲቪሎች ተገሏል ሲሉ ተናግሯል። ጉዳቱ የደረሰው ከአማሮ ልዩ ወረዳ በኩል በሚሰነዘር ጥቃት ነው ሲሉም ከሰዋል። እዛ አካባቢ እርስ በርስ እርሻ ድንበርተኞች ናቸው እና ቅዳሜ ዕለት እርሻ ላይ ሳር የማጭለውን ከማሳ ወጣ ብሎ እርሻ ሳር የማጭለውን ብዙ ይገደሉ እዚህ ና ተላቸው ተኩስ እንደተፈቱ ማሳ ላይ ያሉ ሰዎች ወፍ የሚጠብቁ ጥሎ ሲነጡ ቃጠሎ ጀመሩ

ይህን ለመቆራረጥ በቆጆ ላይ እየጨፈጨፉ እንደገና ልጆችን አባረሩ እና ማሳ ውስጥ ያለውን ጎጆ ቤቶች አሉ እንደ መኖሪያ የምጠቀሙት ሙሉ ካወድነው በኋላ ወደ ላይ ለመከላከያ ሰራዊቱ ሪፖርት ብትደረግም እዚህ ወልተ ላይ ለሰፈረው ልዩ ኃይል አካል አለ ለምስር ሪፖርት እናደርግ ይኛ አዘጋጋለን ካ ትዛዝ እሚያንድ ማሉ ህዝቡም እየተጠባበቀ ነበረ። ከአማሮ ልዩ ወረዳ በኩል አስተያየታቸውን ለአሜሪካ ድምፅ የሰጡት አቶ ዳዊት ዳደ በበኩላቸው ጥቃቱ የተፈጸመው ከአማሮ ቀበላያት በኩል ነው ያሉትን አስተባብሏል። ቡሎና አልፋቸው ሶስቱ የኮሬ ቀበሌ ዛት ይኖራሉ

ነሱ እነሱ ሄዶ የሚያጠቃ የለም። አሁን በኮረ ክልልና ኮረ ማሳ ላይ ነው እስካሁን መጥቶ የሚያደርጉት። አንድም ቀን አራት ዓመት ሆኖ የኮረ ማህበረሰብ ወደ ደራሼ ወደ ቡርጂ ወደ ኮምሶ ሄዶ አንድ ጥይት ተኩሶ አያውቅም። ግን ከዛ እየዘመቱ የመጡ ሁሌ ያጠቋቸዋል፣ ያቃጥሏቸዋል፣ ከብቶቻቸውን ነጥቀው ይወስዳሉ። በሬ ከእርሻ አትለቅቆ ይወስዳሉ። እንዲህ አይነት ጭንቅ የሚፈጥሩ እዛ ያለ ጽንፈኛው

የታጠቀ ኃይል እንጂ ኮረ ይህንን አያደርግ። ይልቁንስ አካባቢውን እያተራመሰ ነው ያሉት የደራሽን ልዩ ወረዳን ወደ ዞንነት በኃይል ለውጣል በማለት ታጥቆ ይንቀሳቀሳል የሚሉት ቡድን መሆኑንም በመጥቀስ መልሶ ከሷል። በተጨማሪም የግድያ ወንጀል በመፈጸም ንብረት እየዘረፉና እያወደሙ ያሉት ጎማይደል ልዩ ወረዳ የተሰኘ አዲስ ወረዳ ካልመሰረትን የሚሉ

ሌላ ቡድን ነው ሲሉም ተናግረዋል። ከሁለት ሺህ ጀምሮ ይሄ የጉማይዴ ወረዳ ይሰጠን በተለይ በልዩነት ወረዳ እንፈልጋለን የሚሉ ሰዎች ናቸው። ይህንን ተደራጅተው የሚያደርጉት መጀመሪያ እንደ ሕጋዊ ተቆጥሮን ብዙ ተጽዕኖ እያደረጉ ነበረ። በኋላ በኋላ ወንጀል መሆኑ ሲታውቅ ወደ ጫካ ገብቶ ወይ የሳደን ላይ የተለያየ ቦታ መሽጎ፣ እንደውም ከጊዶሌ ቀበሌያት ውስጥ አይበናና ከአቡራ የሚባል ቦታ ላይ መሽጎ ይህንን ችግር የሚፈጥሩ መሆኑ ነው የናውቀው ልዩ ወረዳ ካልተሰጠን ይላሉ።

እነዚህ ሶስቱ የኮሬ ቀበሌ ደግሞ እኛ ከእናት ብሔራችን ተቆርጠን ከእናንተ ጋር ልዩ ወረዳ አንፈርምም አንፈርም የሚያሉ ናቸው። ይሄ ሁሉ ጥቃት የሚደርስባቸው ማለት ነው። ከአማሮ ልዩ ወረዳ ሶስት ቀበሌያት ባለፉት ሶስት ዓመታት በአስር ሺዎች የሚቆጠሩ ዜጎች መፈናቀላቸውን አስታውሰውም ህዝቡ በችግር ውስጥ ያለ በመሆኑ በተባለ ወንጀል ውስጥ እጁን አያስገባም ሲሉም ተቃውሞታል። ወደ ሰላሳ ሺህ ይሆናል ሶስቱም ቀበሌ አጠቃላይ እንግዲህ አልፈጮ የሚባል ቀበሌ ነው። ግማሹ ተፈናቅለው ግማሹ የነበረው አሁን

ሶስቱም ቀበሌ ወደዛ ነው ያለው። ቡንቲ አሁን ምንም ነገር በሌለበት ሙሉ በሙሉ አንድ እንኳን የሆነ ነገር ሳይቀር ቤታቸው ሁሉ ተጠርሚሶ መቶ ዓመት ያፈሩትን ብረት ሁሉ ጠፍቶ አንድ አሁን በሸራ ውስጥ ነው የተወሰኑ ሰዎች ሄዶ እያደሩ ያሉት። ሌላው አነድም ብሎ አልፈጮ ላይ ነው ያሉት። በጎማይደ ከተማ እንደሚኖሩ የገለጡት የድራሽ ብሔረሰብ ተወላጅ ነኝ የሚሉት አቶ ተስፋዬ ስንታየው ከአማሮ በኩል በመንግስት የጸጥታ አካላት በሚተኮሱ ከባባድ የጦር መሳሪያዎች ሰዎች ተገሏል ሲሉ ተናግሯል።

በብሬይን እና በፒኬም የሚባል መሳሪያዎች እና በሲናይፈር ነው እንግዲህ መንግስታዊ አካል ነው። ህዝብን እርሻ ላይ ታጥቆ እንግዲህ አራት ሰው አራት ሰው ነው የሞጣ እዚህ በሆልቴ ቀበሌ እና በአቡሎ አልፋጮ ቀጥሎም በሀይቤና ዞራም የቆሰሉ ሰዎች በአራት ቀበሌያት ውስጥ አንድ አስራ አምስት ያህል ይቆስለዋል። የሞቱ ሰዎችም ኦልሬዲ አራት ናቸው ግን

ቁጥሩ ይሄ ነው ብሎ መናገር አይቻልም እና ያው የጠፉት ሰዎችም አሉ። ማሳ ላይ ያሉ ሰብሎች በተለይ በቆሎ፣ ማሽላ እና ሌሎች ሰብል የምንላቸው እንደነጠፍ የመሳሰሉትን ያው በማጭድ ይህል ሳይደርስ ያው እንግዲህ ይህን ያህል ሁሉ ጨፍጭፎ ጨርሰዋል። ዛሬ ከቀትር በኋላ የጸጥታ አካላት በአካባቢዎቹ በመስፈራቸው አንጻራው ያሉት መረጋጋት መፈጠረውና የጥይት ድምፅ ጋቢ ማለቱንም ገልጿል። በአካባቢው አለ ስለተባለው ግጭት ጉዳትና የጸጥታ ሁኔታ

የክልሉ ባለስልጣናት ስልክ ስለማይመልሱ ከመንግስት አካላት ወይም ከሶስተኛ ወገን ማረጋገጥ አልቻልኩም። ስለ ጉዳዩ በይፋ የተሰጠ መግለጫም ሆነ አስተያየትም የለም። ዳሩ ግን የክልሉ የሰላምና ፀጥታ ቢሮ ኃላፊ አቶ ለማዮ ባውዲም ከዚህ በፊት ለቪኦኤ በሰጡት ቃለ መጠይቅ በአካባቢው የህዝቡን ጥያቄ ሽፋን በማድረግ የሽብር ተግባር የፈጸመ ነው ባሏቸው ቡድኖች ላይ እርምጃ የተወሰደ ነው ስሉ ተናግሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል።

ሶስቱ የሚዲያ ባለሙያዎች ተመስገን ደሳለኝ፣ ሰለሞን ሹምዬ፣ መአዛ ማአዛ በ በአስር ሺህ ብር ዋስትና እንዲለቀቁ ተላልፎ የነበረውን ውሳኔ ፌዴራል ከፍተኛ ፍርድ ቤት ዛሬ ሽሮታል። ችሎቱ ለፖሊስ የስምንት ቀናት ተጨማሪ የምርመራ ጊዜም ፈቅዷል። በተያያዘ ዜና በፌዴራል የመጀመሪያ ፍርድ ቤት የጊዜ ቀጠሮ ችሎት የቀረበው አልፋ ቴሌቪዥን የሚባል የዩትዩብ ሚዲያ አዘጋጅ በቃሉ አላምረው የቀረበበት ክስ በመ

ታየት ያለበት በብሮድካስት አዋጅ ወይስ በጊዜ ቀጠሮ ነው በሚለው ጉዳይ ላይ ብይን ለመስጠት ለነገ መቀጠሩን ጠበቃው ገልጸዋል። ኬኔዲ አባተ ተጨማሪ አለው።

የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ የገበያኑ ዩትዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬና የሮሃ ዩትዩብ ሚዲያ አዘጋጇ መዓዛ መሐመድ በስር ፍርድ ቤት የተሰጣቸው የዋስትና መብት ተሽሯል። ሶስቱ የሚዲያ ባለሙያዎች የተፈቀደላቸው ዋስትና ተሽሮ ተጨማሪ የምርመራ ጊዜ እንዲሰጠው ፖሊስ ያቀረበውን ይግባኝና የተጠርጣሪዎችን የተቃውሞ ሀሳብ መርምሮ

ውሳኔ ለመስጠት ለዛሬ ሰኔ 2 2014 ዓ ም የቀጠረው የፌዴራል ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት ውሳኔውን አስታውቋል። ፍርድ ቤቱ ዛሬ በጽህፈት ቤት በኩል በሰጠው ውሳኔ የፖሊስን ይግባኝ በመቀበል ሶስቱ የሚዲያ ባለሙያዎች እያንዳንዳቸው የ10 ሺህ ብር ዋስ በማስያዝ ከእስር እንዲለቀቁ በፌዴራል የመጀመሪያ ደረጃ ፍርድ ቤት ጊዜ ቀጠሮ ችሎት የተሰጠውን የዋስትና መብት ውድቅ በማድረግ ለፖሊስ ስምንት ተጨማሪ የምርመራ ቀን መፍቀዱን የሚዲያ ባለሙያዎቹ ቤተሰቦችና ጠበቆች ለ

vio y arregló todo al.

በመሆኑም ከግንቦት 18 2014 ዓ ም ጀምሮ በእስር ላይ የሚገኘው የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ እንዲሁም ከሶስት ሳምንታት በፊት በቁጥጥር ስር የዋለው የገበያኑ ዩቲዩብ ሚዲያ አዘጋጅ ሰለሞን ሹምዬና ግንቦት 2 2014 ዓ ም የተያዘችው የሮሃዋ መዓዛ መሐመድ ሰኔ 10 2014 ዓ ም ፍርድ ቤት እንዲቀርቡ ተለዋጭ ቀጠሮ ተሰጥቷቸዋል። በተያያዘ ዜና አልፋ ቴሌቪዥን የተባለ የዩቲዩብ ሚዲያ መስራችና አዘጋጅ በቃሉ አላምረው ዛሬ ለሁለ

ሁለተኛ ጊዜ በፌዴራል የመጀመሪያ ደረጃ ፍርድ ቤት የጊዜ ቀጠሮ ችሎት ቀርቦ ጉዳዩ ታይቷል። ጉዳዩን በስፍራው ተገኝተው የተከታተሉት ጠበቃው ታደለ ገብረ መድኅን የችሎቱን ውሎ ለአሜሪካ ድምጽ አብራርተዋል። ፖሊስ ዛሬ ያቀረበው ተጨማሪ 14 ቀን ጊዜ ቀጠሮ ነበር። ተጨማሪ 14 ቀን ጊዜ ቀጠሮ የተጠየቀበት ምክንያት በተሰራው ስራ ላይ የምርመራ ጊዜ ስለሚቀረል ከባንክ

ከብሔራዊ መረጃ ደህንነት እና ከተለያዩ መስሪያ ቤቶች ባርናቸውን ደብዳቤ ምላሽ እስከምንጠባበቅ ተጨማሪ ጊዜ ይሰጠን የሚል ነበር የቀረበው። በእኛ በኩል ያቀረብ ነው። አንደኛ ፍርድ ቤቱ በመርማሪ ፖሊስ የሚቀርብለትን ተቀብለው የጊዜ ቀጠሮ ፈቃድ ሊሰጥ የሚችልበትን የህግ አግባብ የለም ወይም የህግ ድጋፍ የለውም። ምክንያቱም በብሮድካስቲንግ አዋጁ አዋጅ ቁጥር ስራ ሁለት ስምንት ሁለት ሺህ አስራ ሶስት የወጣውን አንቀጽ ሰማንያ ስድስት በብሮድካስት ሚዲያ አማካኝነት

ለሚፈጠሩ ክሶች ቀጥታ የወንጀል ጉዳይ ሲሆን አቃቤ ክስ ይመሰረታል በሚለው እንጂ ፖሊስ የጊዜ ቀጠሮ ሊሰጥ የሚል የለው። ሌሎችንም ሰነዶችን በተመለከተ ይመጣሉ የተባሉትም ከመንግስት መስሪያ ቤቶች ናቸው። ከብሔራዊ መረጃ ደህንነት ነው፣ እነዚህን ከባንክም ጭምር ነው። ስለዚህ እነዚህን ነገሮች ደንበኛ ሊያሸሹ፣ ሊደልዙ፣ ሊሰርዙ የሚችል አቅም የላቸውም። አባሪም ለመያዝባቸውን በዋስትና ለመያዣ

ሰማችሁ እንግዲህ የግራ ቀኛችን ክርክር ከሰማ በኋላ ይህን ጉዳይ የፖድካስት

አልፋ ቴሌቪዥን የተሰኘው የዩትዩብ ሚዲያ አዘጋጅ የሆነው በቃሉ አላምረው እንደ ሌሎቹ በቁጥጥር ስር የዋሉ ተጠርጣሪ የሚዲያ ባለሙያዎች ሁሉ ሁከትና ብጥብጥ በማስነሳቱ ወንጀል ተጠርጥሮ አርብ ግንቦት 192014 ዓ ም ከሰዓት በኋላ ነበር በፖሊስ ቁጥጥር ስር የዋለው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ

በተከታይ የምናልፈው ወደ ትግራይ ክልል ይሆናል። የትግራይ ቴሌቪዥን ባልደረቦች የሆኑ አምስት ጋዜጠኞች መታሰራቸው ተነገረ። ጋዜጠኞቹ ከጠላት ጋር ተባብረዋል በሚል መታሰራቸውን ከቤተሰቦቻቸውና ከጠበቃ ያገኘነው መረጃ ያሳያል። የመቀሌ ከተማ ጽህፈት ቤት በሰጠው ቃል የታሰሩት በጋዜጠኝነት ሙያቸው ምክንያት ሳይሆን ከሙያ ውጪ በወንጀል ተጠርጥረው ነው ብሏል። ሙልጌታ ጽብሐ ከመቀሌ ተከታዩ ልኳል።

በትግራይ ክልል ትግራይ ቴሌቪዥን እየሰሩ የነበሩ ተሾመ ጠማለውና ምስግና ስዩም የተባሉ እንዲሁም በግምገማ ከስራ ታግደው የነበሩ

ሐበን ሐለፎም ዳዊት መኮንና ኃይለ ሚካኤል ገሰሰ የተባሉ ጋዜጠኞች መታሰራቸው ነው የተገለጸው። የሐበን ሐለፎም ጠበቃ አቶ መስፍን አርአያ የተባሉ እንደገለጹት ሐበን እስካሁን ክስ እንዳልተመሰረተለት በመግለጽ ለአስራ ሁለት ቀናት እስር ቤት ይገኛል ብለዋል። የተከሰሰበት ጉዳይ ከጠላት ጋር መተባበር የሚለው ነው። ያው በ2013 ዓ ም የብልጽግና ስርዓት ከሱ ጋር በመተባበር አይነት ይመስላል ጠላት፣ ምክንያቱም አሁን ላይ ጠላት ተብሎ እየተፈረጁ ካሉ አካላት ስለሆኑ

ቤተሰቦቹ ይጠይቁታል። የመጠየቅ መብትም ስላላቸው ሕግም መብቱም ስለሰጣቸው እስካሁን ድረስ ማንም እንዳይጠይቅ ያደረገው አካል የለም። ያፈነውም የከለከለውም አካል የለም። የፍርድ ሂደቱ ፍርድ ቤቱ ቀዳሚ ምርመራ በሚለው ደረጃ ላይ ነው ያለውና ለሁለት ሳምንታት ሳይከሰስ ጉዳዩ በአቃቢ ሕግ ሳይታይ

ወይም ወንጀለኛ ተብሎ አልተከሰሰም ወይም ደግሞ ወንጀለኛ አይደለም ተብሎ አልተመዝገቡ አልተዘጋም እስካሁን ሁለት ሳምንት ሙሉ መታሰሩ እኛ እንደ ቅሬታ ለፍርድ ቤቱ እያቀረብ ነው ያለን በሰዓት ላይ ነው ያለን ታስረው የሚገኙበት ቦታም ንጽህና ችግር አለበት ብለዋል የእነሱ መታሰርም ለጋዜጠኝነት ሙያ የሚጎዳ ነው ብለዋል አቶ መስፍንም የጋዜጠኝነት መርህ ተከትሎ ፕሪንስፕሉን አክብሮ የሚጓዝ ጋዜጠኛ ነው ሁለት ሺ አስራ ሶስትም በብልጽግና

ትግራይን ወሮ በተቆጣጠረበት ዘመንም ያኔ ዘጠኝ ቀኖችን ታፍነው እኛ በማናቀው ቦታ ታፍነው እንደነበር እናስታውሳለን። አሁንም ደግሞ ከጠላት ጋር ተባብረሃል ተብሎ አሁንም እስር ውስጥ ላይ ነው ያለውና ይህ የጋዜጠኝነት ሞያን የሚያራክስና የሚያዳክም የሕዝብ አንደበት እንዳይሆን የሚያደርግ ማንም ጋዜጠኛ

የስርአት ተለጣፊ እንዲሆን የሚያደርግ ነው። በፍራቻና በስጋት እንዲኖር የሚያደርግ ነውና ይሄ ደግሞ ማንም ማድረግ የሌለበት ማንም እንደ ስርአትም ደግሞ ማክበር ያለበት የማንም ጋዜጠኛ መብት ማክበር ያለበት ነገር ነው መሆን ያለበት ነው። የሌሎች የታሰሩ ጋዜጠኞች ቤተሰብና ባልደረቦች የሰጡኝ መረጃ እንደሚያሳየው እነሱም ከጠላት ጋር በመተባበር በሚል ነው ተጠርጥረው የተያዙት ብለዋል። ባለፈው ዓመት የኢትዮጵያ መንግስት ክልሉ ተቆጣጥሮ በነበረበት ጊዜ ፈጽመውት በተባለ ጉዳይ ነው ተጠርጥረው የተያዙት

ተብሏል። ተሾመጠማለሁ ኃይለ ሚካኤል ገሰስና ምስግና ስዩም የተባሉ ጋዜጠኞች ከታሰሩ ሁለት ሳምንት እንደሞላቸውና ዳዊት መኮነን የተባለው ጋዜጠኛ ደግሞ እስካሁን አምስት ቀናት እንደታሰረ ተነግሯል።

በጉዳዩ ላይ መልስ የሰጡን የመቀለ ከተማ አቃቢ ህግ ጽህፈት ቤት ኃላፊ አቶ አዲስ ገብረስላሴ በበኩላቸው የታሰሩት በጋዜጠኝነት ሙያቸው ምክንያት ሳይሆን ከሙያው ውጭ በወንጀል ተጠርጥረው ነው ብለው ከጋዜጠኞቹ በተጨማሪ በትግራይ ቴሌቪዥን የሚሰሩ ከአሁን በፊትም የታገዱ የሌላ ዘርፍ ባለሙያዎች እንደሚገኙባቸው ተናግረዋል። ዝኾነ ሰብ ስርሑ መንነቱ ዘይገድስ

ገበን ፈጺምካ እንድሕር ተባሂሉ ኣጉዝ የሆነ ሰው ስራውና ማንነቱ የሆነ ይሁን ወንጀል ፈጽመዋል ከተባለ በቁጥጥር ስር እንዲውል ህጋችን አስቀምጧል። ስለዚህ የሥራ መደባቸው ጋዜጠኞች የሆኑ እነዚህ ባለሙያዎች

የተያዙት ከጋዜጠኝነት ሙያቸው ጋር በተያያዘ አይደለም፣ መደበኛ ወንጀል ፈጽማችኋል በሚል እንጂ እንደዚህ አድርገህ አስተላልፈሃል፣ ይህንንም አስቀርተሃል፣ ይህንንም ደግሞ ቀንሰሃል የሚል ከሙያ ጋር የተያያዘ የወንጀል ጥርጣሬ አይደለም። እንደ ማንኛውም ሰው ወንጀል ፈጽመዋል ተብለው ተጠርጥረው ጉዳዩ ተጣርቶም እነሱ ፈጽማችኋል ወይ አልፈጽማችሁም ተብለው ተጠይቀው ነው በቁጥጥር ስር የዋሉት። እነሱም የተጠርጣሪነት ቃል ሰጥቷል ነው ያሉት።

የክስ ማጣራት ሂደቱ መጠናቀቁም ተነግረዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።

አድማጮች አሁን የደረሰን አዲስ ዜና አለ። ኢትዮጵያ በአፍሪካ ዋንጫ የማጣሪያ ጨዋታ ግብፅን ሁለት ለዜሮ አሸንፋለች። የኢትዮጵያ ብሔራዊ ቡድን የግብፅ አቻውን ሁለት ለዜሮ በማሸነፍ በማጣሪያው የመጀመሪያውን ሶስት ነጥብ አግኝቷል። ባለፈው እሁድ ከማላዊ አቻው ጋር ከ የአፍሪካ ዋንጫ የምድብ ማጣሪያ የመጀመሪያ ጨዋታውን በሊሎንጉዌ ያደረገው የኢትዮጵያ ብሔራዊ ቡድን የማጣሪያ ውድድሩን ሁለት ለአንድ በመሸነፍ ቢጀምር

ሳይቀርም ሁለተኛ ጨዋታው ጫፋጭ ድል አስመዝግቧል። ብሔራዊ ቡድኑ በዚያው ከማላዊ ከግብጽ ጋር ባደረገው ጨዋታ ለቡድኑ ሁለቱን ጎሎች ያስቆጠሩት ዳዋ ሆጤሳና ሽመልስ በቀለ ሲሆኑ ጎሎቹ የተቆጠሩት በመጀመሪያው አጋማሽ ነው። ግብጽ ከእረፍት መልስ በብልጫ ለመጫወት ጥረት ብታደርግም የውጤት ለውጥ ማምጣት ሳትችል

ጨዋታው በኢትዮጵያ ሁለት ለዜሮ አሸናፊነት ተጠናቋል። ለቀጣዩ የአፍሪካ ዋንጫ ማጣሪያ በምድብ አራት ከግብጽ፣ ማላዊ ና ጊኒ ጋር የተደለደለችው ኢትዮጵያ የካፍን ዝቅተኛ መስፈርት የሚያሟላ ስታዲየም የሌላት በመሆኑ ነው በሜዳዋ ታደርግ የነበረውን የዛሬውን ጨዋታ ከሜዳዋ ውጪ ለማድረግ የተገደደችው።

የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ መተላለፉን እንደቀጠለ ነው።

የኦሮሞ ፌዴራሊስት ኮንግረስ የኦነግን ሰንደቅ ዓላማ እንዳይጠቀም ኦነግ የጠየቀው በአባላቱ ጥያቄ መሰረት መሆኑን ገልጿል። ደብዳቤው በሁለቱ ፓርቲዎች ግንኙነት ላይ የሚያመጣው ተጽዕኖ ይኖራል ብለው እንደማያምኑ የኦነግ የህዝብ ግንኙነት ኃላፊ አቶ ለሚ ቤኛ ተናግረው የተጻፈው ለግልጽነት ሲባል ነው ብለዋል። ኦፌኮ በጉዳዩ ላይ ምላሽ ለመስጠት ፈቃደኛ አልሆነም። ናኮር መልካ ተጨማሪ አለው።

ኦነግ አቶ ጀዋር መሐመድ በተለያዩ የአውሮፓ ከተሞች በሚያደርጓቸው ህዝባዊ ውይይቶች ላይ የኦነግን ሰንደቅ ዓላማ መጠቀም እንዲያቆሙ የሚጠይቀውን ደብዳቤ ለኦሮሞ ፌዴራሊስት ኮንግረስ ኦፌኮ የጻፈው በአባላቱ ጥያቄ መሰረት መሆኑን ገልጿል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ጀዋር መሐመድና ሌላኛው ምክትል ሊቀመንበር አቶ በቀለ ገርባ ከእስር ከተፈቱ በኋላ በውጭ ሀገራት ከሚገኙ ኢትዮጵያውያንና

ትውልደ ኢትዮጵያውያን ጋር በተለያዩ ከተሞች ውይይት እያካሄዱ ሲሆን፣ ኦነግ ለኦፌኮ በጻፈው ደብዳቤ በእነዚህ መድረኮች ላይ የፓርቲው ሰንደቅ ዓላማ በመታየቱ ነው።

ሰኞ ግንቦት 292014 ዓ.ም የተጻፈው የተጻፈውና በማህበራዊ ሚዲያ ላይ በመዘዋወር ላይ የሚገኘውን ይህን ማሳሰብ ያዘለ ደብዳቤ የጻፉት የኦሮሞ ነፃነት ግንባር ኦነግ ሊቀመንበር አቶ ዳውድ ይብሳ ሲሆኑ ደብዳቤው ለኦፌኮ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና መጻፉ ተጠቅሷል። የኦነግ ሊቀመንበር አቶ ዳውድ ለኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በጻፉት ደብዳቤም የኦነግን ሰንደቅ ዓላማ የኦፌኮ ምክትል ሊቀመንበር አቶ ጀዋር ማህመድ ያለ አግባብ በተደጋጋሚ የተጠቀሙ

በመሆናቸው ይህንን እንዲያስቆሙ መጠየቅ ይሆናል ይላል። በምርጫ ቦርድ ተመዝግበው የሚገኘውን የኦነግን ሰንደቅ ዓላማ ከዚህ በፊት በተደጋጋሚ ሲጠቀሙ መቆየታቸውን በመጥቀስ ይህንንም ከድርጅቱ ጋር ከነበረው መከባበርና መልካም ግንኙነት የተነሳ ታግሰው መቆየታቸውን ገልጸው፣ ነገር ግን እስካሁን ሳያቆሙ መቅረታቸውን ዘርዝረዋል። ደብዳቤው የተጻፈውም ከዚህ አንጻር መሆኑን ከግንዛቤ ውስጥ በማስገባት ከተጻፈበት ዕለት ጀምሮ የኦነግን ሰንደቅ ዓላማ በተለያዩ መድረኮች ላይ

እንዳይጠቀሙ እንደሚያሳስቧቸው ተስፋለን ይላል በደብዳቤው ላይ የደረሱበትንም እንዲያሳውቋቸው ያሳስባል። ደብዳቤው በውጭ ሀገር የሚኖሩም ሆነ አገር ውስጥ ያሉ አብዛኛው የኦሮሞ ማህበረሰብ በተለያዩ ዝግጅቶች ላይ የኦነግን ሰንደቅ ዓላማ መጠቀም የተለመደ መሆኑን ጠቅሰን ደብዳቤው ከምን አኳያ ሊጻፍ እንደቻለ የጠየቅናቸው የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ ደብዳቤው የተጻፈው በኦነግ አባላት ጥያቄ ነው ይላሉ።

Egaa yeroo kana irratti maaliif barbaachise kan jedhuuf dhiibbaa miseensonni dhaaba irratti hoogganaa dhaaba irratti በዚህ ጊዜ ደብዳቤው ለምን አስፈለገ ለምለው የኦነግ አባላት ባላቸው አደረጃጀት ኦነግን እና አመራሩን ሲጠይቁ የነበረ በመሆናቸው ነው። የኦነግ ሰንደቅ ዓላማ የኦሮሞ ህዝብ መገለጫ ሲሆን ኦነግም እንደ ድርጅት ተመዝግቦበት ያለ ምልክቱ ሲሆን ኦነግ በ2017 በነበረው ጉባኤ የህዝቡ አርማ መሆኑንም በግልጽ አስቀምጠዋል።

ነገር ግን ሁሉም የፖለቲካ ድርጅቶች የየራሳቸው አርማና ሰንደቅ ዓላማ አላቸው። ሰንደቅ ዓላማ ደግሞ የራሱ ኢላማና ግብ አለው። አቶ ጀዋር የፖለቲካ ድርጅት አባል ከመሆናቸው በፊት ያኔ የማኅበራዊ አንቂ በነበሩበት ጊዜ ሰንደቅ ዓላማውን አትጠቀሙ አላላቸውም፣ ኦነግ አሁን ግን የፖለቲካ ድርጅት አላቸው። ድርጅታቸውን የሚመስል ሰንደቅ ዓላማና አርማ ነው መጠቀም ያለባቸው። በደብዳቤው ምክንያት በሁለቱ ፓርቲዎች ግንኙነት ላይ ሊፈጠር የሚችል ተጽዕኖ ይኖር ይሆን? አቶ ለሚ ይመልሳሉ።

ጠለያን ኩን ሀሪሮ ኛረት ባ ቀባ ቶኮ ሌ እንቀቡ ጀኔ ብለና ይህ ደብዳቤ በግንኙነታችን ላይ የሚኖረው ተጽዕኖ ይኖራል ብለን አናምንም። ሁለቱ ድርጅቶች ትናንትም ዛሬም አብረው እየሰሩ ነው።

ለወደፊቱም አብሮ ይሰራሉ። በዚህ ዙሪያ በስልክ የተጠየቁት የኦፌኮ ሊቀመንበር ፕሮፌሰር መራ ጉዲና ምንም የምለው ነገር የለኝም ሲሉ አጠር ያለ ምላሽ ሰጥተዋል። የኦፌኮ ዋና ጸሐፊ አቶ ጥሩ ነገምታ በበኩላቸው በዚህ ዙሪያ ምላሽ ለመስጠት ፍላጎት እንደሌላቸው ገልጸዋል። ገባባት ይማ ተላሰና ይላልትሴ ያዳ

ዳፊ በአጭሩ ያንን ደብዳቤ በተመለከተ አስተያየት ለመስጠት ፍላጎት የለኝም። አንሰጥም፣ መስጠትም አስፈላጊ አይደለም። ለጥያቄያችሁ አመሰግናለሁ። ደብዳቤው በዚህ ጊዜ የተጻፈው በአባላት ውትወታ መሆኑን ጠቅሰው በሁለቱ ለኦሮሞ ሕዝብ የሚታገሉ የፖለቲካ ድርጅቶች መካከልም ግልጽነት ለመፍጠር ነው ሲሉ አቶ ለሚያክለዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።

በተከታይ የምናልፈው ወደ ጎረቤት ሀገር ኬንያ ይሆናል። የኬንያ የሀገር ውስጥ ድርጅቶች ከለላ ካልተበጀላቸው አንድ ሺህ የሚሆኑ ድርጅቶችና አስር ሺህ ሰዎች ስራቸውን ሊያጡ እንደሚችሉ የሰራተኛ ማህበራቱ አሳስበዋል። ከኮቪድ አስራ ዘጠኝ ወረርሽኝ ቀደም ብሎም ቢሆን ኬንያ ውስጥ ከመርከብ ላይ እቃ በማውረድና በማጓጓዝ ላይ የተሰማሩ ድርጅቶች ከአለም አቀፍ የመርከብ ድርጅቶች

ፉክክር ገጥሟቸው ቆይቷል። ጁማ ማጃንጋ ከሞምባሳ ያጠናቀረውን ዘገባ እንግዱ ወልዴ ያቀርበዋል። በሞምባሳ ወደብ ሸቀጦችን የመረከብና ወደ መዳረሻቸው የመጓጓዝ ወኪል ሆኖ የሚሰራው ፒተር ኦቲየኖ እንደሚለው ድርጅቱ አሁንም ኮቪድ-19 ካደረሰበት ጉዳት አላገገምም።

አሁን የገጠመው ፈተና ደግሞ ዓለም አቀፍ የመርከብ ድርጅቶች ከዚህ በፊት እነርሱ የሚሰሩትን የሀገር ውስጥ የሸቀጥ ርክክብ ጠቅልለው በመስራት ሙሉ አገልግሎት መስጠት መጀመራቸው ነው። ኬንያ የንግድ ማጓጓዣ መርከቦች የሏትም። የምስራቅ አፍሪካ የመርከብ ማጓጓዣ ምክር ቤት እንደሚለው የውጭ ድርጅቶች ዘጠና ሁለት በመቶ የሚሆነውን የኬንያን ዓለም አቀፍ የንግድ ሸቀጦች ያጓጉዛሉ።

ከዚህ በፊት የነበረው ህግ ዓለም አቀፍ የመርከብ ድርጅቶች በአገር ውስጥ ባለው የርክክብና የማጓጓዝ ሥራ ውስጥ እንዳይገቡ ይከለክል ነበር ይህም ለአገር በቀል ድርጅቶቹ የሥራ መስክ ከፍቶ ነበር በ2017 የነበራቸውን የፍርድ ቤት ክስ ካሸነፉ በኋላ ግን ዓለም አቀፍ ድርጅቶቹ ዕቃውን አገር ውስጥ ካደረሱም በኋላ የማራገፉንና የማዳረሱንም ሥራ በመጠቅለል ላይ ናቸው

የሰራተኛ ማህበራቱ እንደሚሉት የዓለም አቀፍ የመርከብ ድርጅቶች ከመጀመሪያው ጀምሮ ከደንበኞች ግንኙነት ስለሚመሰርቱ የተሻለ ተጠቃሚ ይሆናሉ። ይህም የአገር ውስጥ ኩባንያዎቹን ይጎዳል። ሌናርድ ኒጅሩ ከኬንያ የዓለም አቀፍ የሸቀጥ አመላላሽ እና የመጋዘን ባለንብረቶች ማህበር ሞምባሳ

እዚህ ሞምባሳ ባለፈው አንድ ዓመት ውስጥ ሀምሳ ድርጅቶች ከስራ ውጭ ሆነዋል። አሁን እየሰሩ አይደለም። የዓለም የንግድ ድርጅት ሀገር በቀል ድርጅቶች ከውጭ ከሚመጣ ፉክክር እንዲጠበቁ ይፈቅዳል። በኬንያ ያሉ የሀገር በቀል ድርጅቶች ኢፍታይ በሆነው ውድድር ተጎጂዎች ሆነናል ይላሉ። የምስራቅ አፍሪካ የመርከብ ማጓጓዣ ምክር ቤት የዓለም አቀፍ ድርጅቶቹን ጠቅላይ አሰራር ይደግፋል።

ምክንያቱን ሲያቀርብም ስራን በተዘራጀና በተቀላጠፈ መንገድ ለማከናወን ይጠቅማል፣ አሰራሩም በዓለም አቀፍ ደረጃ አገልግሎት ላይ እየዋለ ነው ብሏል። ነገር ግን ይላል፣ ምክር ቤቱ የሰራተኞቹ ጭንቀት ይገባናል። ኬንያም ከስራ ውጭ የሆኑትን ለመመለስ ደንብ እንድታወጣ እንጠይቃለን ብሏል። ጊልበርት ላንጋንት ከምስራቅ አፍሪካ የመርከብ ማጓጓዣ ምክር ቤት So what we need is to have

ስለዚህ ማድረግ ያለብን ሁኔታውን ለመቆጣጠር ደንብ ማውጣት ነው። ያንን በምናደርግበት ጊዜ የኬንያንም ሆነ የአካባቢውን እንዲሁም የአገር ውስጥ ድርጅቶችን ጥቅም እናስጠብቃለን። በሞማሳ የሚገኙና በኮቪድ-19 ምክንያት ስራቸው ላይ ከደረሰው ኪሳራ ለመውጣት እየታገሉ ያሉት የአገር ውስጥ አመላላሽ ድርጅቶች ጭራሽ ከሥራው እንድንወጣ እንደረጋለን የሚል ፍራቻ አላቸው። የአውራጅና አመላላሽ ወኪሉ ፒተር ኦቲየኖ የሚሉት አላቸው

የሀገር ውስጥ አውራጅና አጓጓዥ ድርጅቶችን ጥቅማቸውን ማስከበር አለብን። ምክንያቱም እነሱ በኬንያውያን መዋለንዋይ የተቋቋሙ ናቸው። በኬንያ የሚገኙ የመስኩ ባለሙያዎች እንደሚሉት ሀገር በቀል ድርጅቶቹን የሚጠብቅ አሰራር ከሌለ የመክሰም አደጋ ይገጥማቸዋል።

ተከታዩ ዘገባችን ደግሞ በዚህ በዩናይትድ ስቴትስ እየተካሄደ ያለውን የአሜሪካኖች ጉባኤ ያስቃኘናል። የዩናይትድ ስቴትስ የፕሬስ ነጻነትን አደጋ ላይ ጥለዋል የምትላቸውን እንደ ኩባ፣ ኒካራጓና ቬንዙዌላ የመሳሰሉ ሀገሮችን እያወገዘች እንዴት ጋዜጠኛ በመግደል ጭምር ከሚወነጀሉት እንደ ሳውዲ አረቢያ ያሉ ሀገሮች ጋር ትሰራለች የሚል ጥያቄ ለውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቀርቦላቸዋል። በካሊፎርኒያ ሎስ አንጀለስ ውስጥ

ውስጥ ከሚካሄደው የደቡብና የሰሜን አሜሪካ አገሮች ዓለም አቀፍ ጉባኤ ጎን ለጎን የጋዜጠኝነት ትምህርት በመከታተል ላይ ለሚገኙ ተማሪዎች ንግግር ባሰሙበት ወቅት ነው የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር እንደነዚህ አይነት እና ሌሎችም ጥያቄዎች የተሰነዘሩላቸው። የዲፕሎማሲያዊ ጉዳዮች ከፍተኛ ሪፖርተራችን ሴንዲ ሴን ያጠናቀረችውን ዘገባ ዝርዝሩን አሉላ ከበደ ያቀርበዋል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሎስ አንጀለሱ ጉባኤ ከበርካታ አቻዎቻቸው ጋር ተገናኝተው በመወያየት ላይ ይገኛሉ። ይሁን እንጂ ዩናይትድ ስቴትስ በተለይ ኪዩባን፣ ኒካራጓንና ቬኔዙዌላን ነጥላ በጉባኤው እንዳይሳተፉ አድርጋለች። ብሊንከን በያዝነው ዓመት ብቻ በምዕራቡ ንፍቀ ክበብ በሚገኙ አገሮች 17 የመገናኛ ብዙሃን አባላት መገደላቸውን አስታውሰዋል። ከነኚህም ውስጥ አስራ አንዱ ሜክሲኮ ውስጥ ነው የተገደሉት።

No region in the world is more dangerous for journalists. Crimes like these persist in no small part because. <laughs>

ብሊንከን የጋዜጠኝነት ሙያ ትምህርት በመከታተል ላይ ከሚገኙ ተማሪዎች ጋር በነበራቸው መድረክ ላይ የአሜሪካ የቅርብ አጋር የሆነችው እስራኤል ለምን በፍልስጤማዊ አሜሪካዊቱ ጋዜጠኛ ሽሪን አቡ አክሊህ ግድያ አልተጠየቀችም? የሚል ጥያቄ ቀርቦላቸዋል።

የሽሪን ህልፈት እጅግ አሳዛኝ ነው። ሽሪን እንደምታውቁት ድንቅ አሜሪካዊት ጋዜጠኛ ነበረች። እናም መውነታውን ተከታትለን የሆነውን ነገር አጣርተን ለማወቅ ቆርጠን ተነስተናል። እስካሁን ያ አልሆነም። የለም፣ ይቅርታ፣ ይህም በተመለከተ እስካሁን አስፈላጊው መረጃ ተጠናቅቆ አልገባም።

ግድያውን አስመልክቶ ሲኤንኤን የቴሌቪዥን ጣቢያ የዓይን እማኞችን ዋቢ አድርጎ ባቀረበው ዘገባ አቡ አክሌህ በእስራኤል ኃይሎች ሆን ተብሎ የተነጣጠረ በሚመስል ጥቃት በጥይት ተመታ መገደሏን ነው ያመለከተው። ከፍተኛ ቁጣና ተቃውሞ የቀሰቀሰውን ይህን ግድያ አስመልክቶ የቀረበውን ውንጀላ አጥብቃ ያስተባበለችው እስራኤል በበኩሏ ምርመራ እያደረገች መሆኗን ተናግራለች። በሌላ በኩል

በዋሽንግተን ፖስቱ አምደኛ ጀማል ሐሾጊ ግድያ እጃቸው አለበት በሚል የሚወነጀሉትን የሳውዲውን ልዑል አልጋወራሽ ከዓለም እንዲነጠሉ አድርጋለሁ ብለው የነበሩት የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ሪያድን የመጎብኘት ዕቅድ እያጤኑ መሆናቸው ተዘግበዋል። እርምጃው ፕሬዚዳንቱ የፕሬስ ነጻነትን መከበር በተመለከተ ያላቸው ቁርጠኝነት በተጨባጭ የሚለካበት ሌላ ፈተናቸው ይሆናል ሲሉ ባለሙያዎች ይናገራሉ።

የነዳጅ ዋጋ እንዲቀንስ ለማድረግ ያለው ፍላጎት በአንድ በኩል አስተዳደሩ በሰብአዊ መብት አያያዝ የሚመራ የውጭ ፖሊሲ ለመከተል በሚያደርገውና በሌላ በኩል ደግሞ የመካከለኛ ገቢ ያለውን ዜጋ የሚያገለግል ፖሊሲ ለማራመድ ባለው ፍላጎት መካከል ለየት ያለ ውጥረት መፍጠር እየጀመረ ነው።

በዩናይትድ ስቴትስ ባለመካከለኛ ገቢው ማህበረሰብ ደግሞ ለአንድ ጋሎን የነዳጅ ዘይት አራት ወይም አምስት ዶላር ስድስትም እየደረሰ ነው እየከፈለ ያለበትን ሁኔታ አጥብቆ ነው የሚጠላው። ባይደን ከሳውዲው ልዑል ጋር የመገናኘት ያለመገናኘታቸውን ውሳኔ በተመለከተ ለመጣዊ ሀሳብ ለውጥ በዓለም ዙሪያ የሚታየው የነዳጅ ዘይት ዋጋ መጨመር የከሰተው ሁኔታ አንዱ ሊሆን እንደሚችልም ባለሙያዎች ይጠቁማሉ።

እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ መሰናዶ ነው። በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ በፌስቡክ አት ቪኦኤ አምሀሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ታገኙናላችሁ። የዋትሳፕ ቁጥራችን 202205 ሰላሳ አምስት ዜሮ አምስት ነው።

ወደ ተከታዩ ዘገባችን ነው የምናልፈው። በባንኮች ላይ የተጠናቀረ ዘገባ ነው።

በአንዳንድ የድንበር አካባቢ ከተሞች ውስጥ የሚገኙ የንግድ ባንኮች ቅርንጫፎች ወደ ንዑስ ቅርንጫፍ ዝቅ እንዲሉ መመሪያ የተላለፈው ከጥቁር ገበያ ጋር የተያያዙ ሕገወጥ እንቅስቃሴዎችን ለመግታት እንደሆነ የኢትዮጵያ ብሔራዊ ባንክ ገዢ ለአሜሪካ ድምጽ ተናግረዋል። የሶማሌ ክልሏን የድንበር ከተማ ቶጎ ውጫሌን የመሳሰሉ አካባቢዎች ከ ከሰማኒያ ብር በላይ ወጥቶ የነበረው የአንድ ዶላር የጥቁር ገበያ መሸጫ ዋጋ ከአዲሱ መመሪያ ወዲህ እየቀነሰ

መምጣቱን የብሔራዊ ባንኩ ገዢ ዶክተር ይናገር ደሴ ተናግረዋል። የኢትዮጵያ ብሔራዊ ባንክ ገዢውን ያነጋገራቸው እስክንድር ፍሬው ዝርዝሩን ይዟል። የሶማሌ ክልሏን የድንበር ከተማ ቶጎጫዴን ጨምሮ በአንዳንድ የድንበር ከተሞች የሚገኙ የባንክ ቅርንጫፎች ወደ ንዑስ ቅርንጫፍ ዝቅ እንዲሉ የሚያዘው የኢትዮጵያ ብሔራዊ ባንክ መመሪያ የተላለፈው ሰሞኑን ነው

ቅርንጫፍ ባንኮቹ ፍላጎትን መሰረት ያደረገ አገልግሎት ለአካባቢው ማህበረሰብ ከመስጠት ይልቅ በዋነኛነት ህገ ወጥ በሆነ የውጭ ምንዛሪ ግብይትን የማሳለጥ ተግባር ላይ መሰማራታቸውን

ደርሰንበታል ይላል የብሔራዊ ባንክ ውሳኔ መንደርደሪያ። በስልክ ያነጋገርኳቸው የብሔራዊ ባንክ ገዢ ዶክተር ይናገር ደሴ በከተሞቹ አለ ያሉትን ህገወጥ የውጭ ምንዛሪ ግብይት በተለይ ከሶማሌ ክልሏ የድንበር ከተማ ቶጎ ጫሌ በመነሳት አብራርተዋል። ቶጎጫሌ ትንሽ ከተማ ነች። ነገር ግን እንደሚታወቀው በጣም በርካታ የባንክ ቅርንጫፎች ናቸው ያሉት። ወደ አስራ ዘጠኝ የባንክ ቅርንጫፍ አለ ቶጎ ጫሌ እና እዛ አካባቢ የንግድ ከተማ ስለሆነች

ብዙ ህገወጥ የንግድ እንቅስቃሴዎች አሉ። ከበተለይ ከውጭ ከዚህ ከጥቁር ገበያው ጋር የተያያዘ የተለያየ አይነት ስራ የሚሰሩ በተለይ ሶማሌላንድ አካባቢ ያሉ ሰዎች እና ከዚህ ማዶ በእኛም በኩል ካሉት ጋር ሆነው በርካታ ስራ ይሰራል። ስለዚህ አጥንተን እንደሚታወቀው ይሄ የጥቁር ገበያ ከሚወሰንባቸው ቦታዎች አንዱና ዋነኛው ተጎጫ ላይ ነው። በነገራችን ላይ ብዙ ቦታ ላይ ዱባይም፣ አሜሪካም ቱርክም

የምናውቀው የጥቁር ገበያ ተመን ቢኖርም ወሳኙ ቦታ ተጎጫሌ ላይ ነው ያለው። ከሚወሰኑባቸው ሲባል ማለት ነው። ዶክተር ይናገር ይህል ለምሳሌ በጥቁር ገበያ የዛሬው የአንድ ዶላር ዋጋ ስንት ብር ይሁን ብለው ውሳኔ ዋጋ የሚወስኑ ሰዎች አሉ። ገበያውን የተቆጣጠሩ ትልቅ አቅም ያላቸው ሰዎች አሉ እና በዚህ መልኩ የጥቁር ገበያውን በየጊዜው እያናሩት እየጨመሩ

እና በዚህም ምክንያት የዋጋ ግሽበት እና ለሌላም ችግር እየተጋለጥን ስለመጣን በደንብ ካጠናን በኋላ የእነዚህን ባንኮች እነዚህ ሰዎች እንዳይጠቀሙባቸው ወሳኝ የሚባለውን ስራ የባንክ ስራ እንዲያቆሙ ስራቸው በዛው ለቶጎጫሌ ሰው የቁጠባና የመለስተኛ የባንክ ስራ እንዲሰሩ፣ ሌላ ሌላ አይነት ስራ እንዳይሰሩ፣ የውጭ ምንዛሬ ስራ እንዳይሰሩ፣ ብድር ማበደር ስራ እንዳይሰሩ

ከመሀል አገርም ደግሞ ከሌሎች ባንኮች ወደዚህ ወደ ቶጎቻሌ ወዳሉ ባንኮች ገንዘብ እንዳይተላለፍና ሌሎች እርምጃዎችን ወስደናል። ለአዲሱ የብሔራዊ ባንክ ውሳኔና መመሪያ መተላለፍ አንዱና ዋነኛው ምክንያት በጥቁር ገበያውና በባንክ መካከል ያለው የውጭ ምንዛሪ መሸጫ ዋጋ እየሰፋ መምጣቱ እንደሆነ ዶክተር ይናገር አስታውሰዋል። ውሳኔው ተግባራዊ መደረጉን ተከትሎ ግን ከወዲሁ መሻሻሎች እየታዩ መሆኑን ነው ያስረዱት። ይህን ከማድረጋችን በፊት

ኦልሞስት፣ አንድ ዶላር ወደ ሰማንያ ሰማንያ ብር ሰማንያ ሁለት ብር ደርሶ ነበር። እዛው ተጎጫ ላይ ይሄ እርምጃ እንደተወሰደ ወዲያው ወደ ስልሳ ስድስት ብር ነው የወረደው። አሁን ደግሞ ትንሽ ከፍ ብሏል። ትናንትና ዛሬ ይሄን የሚያደርጉት እዛ ያሉ ሰዎች፣ ይሄንን የጥቁር ገበያ የሚወስኑ ሰዎች፣ ምንዛሬውን ይሄን ያህል እናደርገዋለን ብለው የመነጋገር ሁኔታ አለ። ዞሮ ዞሮ በእኛ በኩል ይሄንኑ እርምጃ አጠናክረ እንቀጥላለን። ህጋዊም እርምጃ አስተዳደራዊም እርምጃ

እንደዚሁም ደግሞ በብሔራዊ ባንክ የሚወጡ አሰራሮችን ጨምረን እና ደምረን ይህንን የሕገ ወጥ እንቅስቃሴ ለማዳከም እና ወደ ሕግ አሰራር እንዲገቡ ለማድረግ ጥረት የማድረጉ አካል ነው ይሄ ውሳኔ። አሁን ወደ ስልሳ ስድስት ገብቷል ገብቶ ነበር ብለውኛል። መልሶ ወደ ሰባ ሰባት ገባ የሚሉ ሰዎችም አሉ። እርግጥ ቁጥሩ ሊዋዥቅ ይችላል። ልክ ነው ሰባ ሰባት ሰባ ምናምን ገብቷል አሁን

አንዴ ከፍ አንዴ ዝቅ ማለቱ የእኛን ሁኔታ እያዩም ስለሆነ የሚያረጉት። በመሰረቱ ይሄንን አከታትለን ሌሎች እርምጃዎችን የምንወስዳለን። ዛሬም አሁን አንተ ከመደወል በፊት አንዱ የነበረ ስብሰባ በዚህ ዙሪያ ላይ ነው። እነዚህ የሕገወጥ ስራ ላይ የተሰማሩ ሰዎችን ሕጋዊም፣ አስተዳደራዊም እና ሌሎችን እርምጃዎችን መውሰዳችን ይቀጥላለን። የብሔራዊ ባንክ ያስተላለፈው ውሳኔ ከሶማሌ ክልሏ ቶጎ ጫሌ በተጨማሪ መተማና ሞያሌን በመሳሰሉ አንዳንድ የድንበር ከተሞች ተግባራዊ እንደሚደረግ ዶክተር ይናገር ጠቁመዋል።

የውጭ ምንዛሪ ግብይት ከመንግስት ቁጥጥርና እይታ ውጭ የሚካሄደው ግን በሚታወቀው የጥቁር ገበያ ብቻ አለመሆኑን የሚጠቅሱ አንዳንድ መረጃዎች የዚህ አይነቱ ሕገወጥ እንቅስቃሴ ውስጥ የገቡ የግል ባንኮች መኖራቸውን ይጠቅሳሉ። መረጃዎቹ እንደሚጠቁሙት በይፋ በሚታወቀው የአንድ ዶላር የመሸጫ ዋጋ ላይ በድብቅ ተጨማሪ ብር በማስከፈል የውጭ ምንዛሪን በጥቁር ገበያ ዋጋና ከዚያም በላይ የሚሸጡ አንዳንድ የግል ባንኮች አሉ።

መረጃው በብሔራዊ ባንክ በኩልም እንደሚታወቅ ዶክተር ይናገር ደሴ ጠቅሰዋል። እውነት ሊሆን እንደሚችልም ምልክቶች አሉ ብለዋል። የመረጃዎቹ እኛ ጋር ደርሰዋል፣ እያጣራናቸው ነው። በዚህ እንቅስቃሴ ውስጥ በምርመራችን መሰረት በዚህ ህገወጥ ስራ ውስጥ የገቡ ባንኮች ካሉ፣ ምርመራችንን መሰረት አድርገን ግኝታችንን መሰረት አድርገን እርምጃዎችን እንወስዳለን። በምንድን ነው ዋናው ይሄ

የሚያስቸግረው ነገር ግልጽ በሆነ ነገር አይደለም። ይሄን የሚያደርጉት በተደበቀ አኳን ነው። ወረቀት ላይ በተጻፈ በመሳሰል ሪከርዲንግ ላይ አይገኝ። ነገር ግን በሌሎች አማራጮች በዚህ ስራ ላይ በተለይ በብዛት ተሳትፎ የሚያረጉ ባንኮች ካሉ ከባንኮቹ ጀምሮ እስከ ኃላፊዎቹ ድረስ እርምጃዎችን ለመውሰድ በእኛ በኩል የጀመርናቸው ስራዎች አሉ። እንደተባለው ግን ያልከው ነገር ትክክል ነው። ነገሮቹ መኖራቸውን እናንተም ታውቃላችሁ ወይስ እያጣራችሁ ነው?

እያጣራን ነው። የተባለውን ነገር እያጣራን ነው። ምልክቶች ግን አሉ። ዘው የተባለው ነገር እውነት የሚመስሉ ምልክቶች አሉ። የበለጠ ግን በአጣርተን እርምጃ እንወስዳለን። የብሔራዊ ባንክ ገዢ ዶክተር ይናገር ደሴ በዚህ የስልክ ቃለ ምልልስ እንዳስረዱት እየተወሰዱ ያሉ አስተዳደራዊና ሕጋዊ እርምጃዎች ጊዜያዊ ፋታ የሚሰጡ እንጂ ዘለቄታዊ መፍትሄ የሚያመጣው አይደሉም። ዘለቄታዊ መፍትሄ የሚመጣው የውጭ ምንዛሪ አቅርቦትን የሚያሻሽሉ ስራዎች በመስራት እንደሆነም ተናግረዋል። እሳቸው እንዳሉት

በጥቂት ዓመታት ውስጥ ደግሞ ኢትዮጵያ ወደ ገበያ መር የውጭ ምንዛሬ አስተዳደር ልትገባ ትችላለች። የዚህ የውጭ ምንዛሬ አስተዳደራችን በሂደት አሁን አይደለም፣ በሂደት እናንዳንድ ሁኔታዎች ሲሟሉ ቅድመ ዝግጅቶች አስፈላጊው ተደርገው ከዚህ አሁን ማኔጅድ ከሆነ የውጭ ምንዛሬ አስተዳደር ወደ ገበያ አስተዳደር ገበያ መሪ ወደሆነው መሄድ እንዲቻል የሚያስችሉ አንዳንድ ስራዎች መሰራት አለባቸው። ያስኪሆን ድረስ ግን

እነዚህን አሁን ቀደም ብዬ ያነሳሁልህን ህገወጥ ስራ ላይ የተሰማሩ ሰዎችን የተለያየ አሻጥር የሚሰሩ ሰዎችን ሕጋዊ እርምጃ መውሰድ ይህን የሚተባበሩ አካላትንም እንደዚሁ ተገቢውን ቅጣት እንዲያገኙ ማድረግ ያስፈልጋል በሚል ነው እንግዲህ ሰሞኑ እነዚህም እርምጃዎች በድንበር ከተሞች አካባቢ ወሰድ ነው። ጭምር ዛሬ በገበያ እንዲወሰን የሚል ተናግረዋል። ይሄ በቅርብ ጊዜ የሚሆን ነገር ነው። ዶክተር ይናገር ነው። በቅርብ ጊዜ አይሆንም ጊዜ ወስደን ነው ይህን የምናየው።

መቼ እንደሚሆንም ገና አይታወቅም። ምክንያቱም ይሄንን ለማድረግ የተለያዩ ነገሮች መሟላት አለባቸው። ከዚ አኳያ ይሄ የቅርብ ጊዜ አይደለም ነገር ግን የወደፊት አቅጣጫ ነው። ምነግር ከሁለት አመት በኋላ ከሶስት አመት በኋላ ሊሆን ይችላል። እስከዛ እስክ ድረስ ግን አንዳንድ ለዚህ የሚያስፈልጉ የቅድመ ዝግጅት ስራዎች ሊሰሩ ይችላሉ። ከዚያ አኳያ እንደ ሀሳብ

ታክታጫ ነው። ይህን እያነሳው ያለው ትእጅ አሁን የሚደረግ ነገር የ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ በዚሁ ቃለ ምልልስ የውጭ ምንዛሪ አስተዳደርን በተመለከተ እየተወሰዱ ያሉ የተለያዩ እርምጃዎችንም አብራርተዋል። ከሌሎች ባለሙያዎች አስተያየት ጋር ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

የሐሙስ ምሽት ዝግጅታችን እንደቀጠለ ነው። ተከታዩ መሰናዷችን ደግሞ ቴክኖሎጂ ነክ ጉዳዮችን የምንቃኝበት ይሆናል።

ኢትዮ ቴሌኮም በ66 ሁለተኛ ደረጃ ትምህርት ቤቶች ውስጥ የከፈታቸው ዲጂታል መማሪያ ማዕከላት 140 ሺህ ተማሪዎችን ተጠቃሚ እንደሚያደርጉ ተገልጿል። በተለያዩ ከተሞች ውስጥ የተቋቋሙት እነዚህ ማዕከላት ስለሚሰጡት ተጨማሪ እገዛ ተማሪዎቹ ለአሜሪካ ድምጽ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝራለሁ።

በኢቴጌ መነን አዳሪ ሁለተኛ ደረጃ ትምህርት ቤት በተከፈተው የዲጂታል መማሪያ ማዕከል ውስጥ ካገኝናቸው ተማሪዎች አንዷ የሆነችው መና ተስፋዬ ፕሮጀክቱ ያመጣውን ጥቅም እንዲህ ትገልጸዋለች። ብዙ ነገሮችን መስራት እንድንችል፣ ሀገራችን የሚጠቅሙ ትምህርት ቤታችን የሚጠቅሙ አካባቢያችን ላይ የምናያቸውን ትንሽ ፕሮብሌሞች መፍታት የሚችሉ ነገሮችን እንድንሰራ ያደርገናል። ዲጂታል በሆነ ነገር ታግዘን ትምህርታችን እንድናስጌድ ስለሚረዳ ትልቅ አስተዋጽኦ አለ። ሌላኛዋ ተጠቃሚ መዓዛ አበባ በበኩሏ

የዲጂታል ማዕከሉ ተማሪዎችን ለቴክኖሎጂ የበለጠ ቅርብ እንደሚያደርጋቸውና የፈጠራት ችሎታቸውን ለማሳደግ እንደሚያግዛቸው ትናገራለች። ተማሪዎች እንደመሆናችን መጠን የተለያዩ ነገሮችን ክሬት ማድረግ እንፈልጋለን። ስለ ተለያዩ ነገሮች ማወቅ እንፈልጋለን። በአሁኑ ሰዓት በጣም ቴክኖሎጂ እየተስፋፋበት ያለበት ጊዜ ነው። ስለዚህ ራሳችንም ከቴክኖሎጂ ጋር ለማስኬድ ትልቅ የሆነ ጥቅም አላቸው ማለት ነው። የእቴጌ መነን አዳሪ ሁለተኛ ደረጃ ትምህርት ቤት የአይሲቲ መምህር የሆኑት አማኑኤል እንደሻው የዲጂታል ማዕከሉ

ተማሪዎች ትርፍ ጊዜያቸውን በአግባቡ የሚጠቀሙበትና ለትምህርት አጋዥ የሆኑ ተጨማሪ መረጃዎችን የሚያገኙበት እንደሆነ ይናገራሉ። በተጨማሪ ሰዓት ልጆች ያው ከትምህርታቸው ውጪ በማታ አገልግሎትም እና ከአስር ሰዓት በኋላ ደግሞ እስከ የሚፈልጉት ሰዓት ድረስ ልጆች የሚሰጣቸውን አሳይመንቶች፣ የሚሰጣቸውን የትምህርት አይነቶች፣ የሚሰጣቸውን አዳዲስ ኮዶች እና አዳዲስ ፕሮግራሞች መስራት ሲፈልጉ

ቴክኖሎጂውን ተጠቅሞ መስራት እንዲችሉ የሚያደርጋቸው ነገር ነው። ኢትዮ ቴሌኮም እነዚህን ዲጂታል የመማሪያ ማዕከላት ለማቋቋም ከ45 ሚሊዮን ብር በላይ ወጪ ያደረገ ሲሆን ሁሉም አስፈላጊ የሆኑ መገልገያዎችና ቁሳቁሶች እንደተሟሉላቸው የኢትዮ ቴሌኮም የኮሚኒኬሽን ኃላፊ አቶ መሳይ ውብሸት ለአሜሪካ ድምፅ ተናግረዋል። የተለያዩ ፋሲሊቲዎች አሏቸው። ኮምፒውተሮች፣ ፕሪንተሮች፣ ለዛ ደግሞ መጠቀም እንዲችሉ ደግሞ

የሚያስፈልጉ ወንበርና ጠረጴዛዎች በዋነኛነት ደግሞ ለእያንዳንዱ ሴንተር ደግሞ 11 ሜጋቢት ፐር ሰከንድ የሆነ ፊክስድ ብሮድባንድ ኢንተርኔት አላቸው ማለት ነው። በዲጂታል ማዕከሉ ባለው ፈጣንና ያልተገደበ የኢንተርኔት አገልግሎት በመጠቀም

ለትምህርት አጋዥ የሆኑ መረጃዎችን ለመፈለግና ተጨማሪ የኦንላይን መጽሐፍትን ማንበብ እንደሚችሉ ተማሪዎቹ ይገልጻሉ። ላይብራሪ ውስጥ መጽሐፍ ይኖራሉ፣ ነገር ግን ሁሉም እኛ የምንፈልጋቸው መጽሐፎች እዛ ውስጥ ላይገኙ ይችላሉ። ኢንተርናሽናል የሆኑ የተለያዩ መጽሐፎችን ለማግኘት እንጠቀምበታለን። አስተማሪዎች ክላስ ውስጥ ከሚሰጡ በተጨማሪ ወይም ከሀገራችን ካሪኩለም በተጨማሪ ማወቅ የሚፈልጋቸው ነገሮች ተጨማሪ ነገሮችን ለማግኘት እንደዚህ አይነት

መጽሐፎችን በቀላሉ አክሰስ ስለሚሆኑልን ማንበብ እንችላለን። አስተማሪዎችም ከተለያዩ ከኦንላይን በኦንላይን በመታገዝ የተለያዩ ነገሮችን ጨማምረው ይሰጡናል። የእኛም ኖሌጅ በዛው ልክ በጣም እየጨመረ ይሄዳል ማለት ነው። አስተማሪዎቻችን በነጻነት የሆነ አክሰስ እንዳለን ስለሚያውቁ እንደዚህ አይነት መጽሐፍ አንብቡ ብለው ፈር ያደርጉልናል። የመማር ማስተማር ሂደቱን የበለጠ አክቲቭ ያደርገዋል። በትምህርት ቤቶች ዲጂታል የመማሪያ ማዕከላትን ማቋቋም

ተቋሙ ሀገራዊ ኃላፊነቱን ለመወጣት ከሚያከናውናቸው ፕሮጀክቶች አንዱ እንደሆነ የሚገልጹት አቶ መሳይ ውብሸት የፕሮጀክቱ ዓላማም ተማሪዎችን ለዲጂታል ዓለሙ ማዘጋጀትና የመረጃ አቅርቦት እንዲያገኙ ማስቻል ነው ብለዋል። ተማሪዎቻችን በነኚህ ማዕከላት ውስጥ በመገኘት የኢንፎርሜሽን አክሰስ እንዲኖራቸው ፕላስ ይህንን ኢኒሽቲቭ ስንወስድ

የዲጂታል ዲቫይዱ ወይም ደግሞ በዲጂታሉ አለም ላይ ያለውን ልዩነት ክፍተት ከማጥበብ አንጻር ተማሪዎቻችን የመረጃ አቅርቦት እንዲያገኙ ማስቻል ነው ትልቁ ዓላማው። ይሄ መረጃ ተማሪዎቻችን ከሌሎች ዓለማት ጋር የሌላ አለም ተማሪዎች ወይም ደግሞ በሌላው ኮንቲኔንቶች ላይ ያሉ ተማሪዎች የሚያገኟቸውን መረጃዎች በቅርበት ማግኘት እንዲችሉ በሚማሩባቸው ሰብጀክቶች ዙሪያ

በተለያዩ ተሞክሮን በሚፈልጉ ነገሮች ላይ፣ የቢዝነስ አይዲያዎች ላይ፣ የፈጠራ ስራዎች ላይ የበለጠ ተነሳሽነት ኖሯቸው የሚፈልጉትን መረጃ አግኝተው መስራት፣ መሻሻል፣ መለወጥ እንዲችሉ ማስቻል የሚሆነው ማለት ነው። የዲጂታል ማዕከላቱ ተማሪዎች በዲጂታል ቴክኖሎጂ የተደገፈ ትምህርት እንዲያገኙ ከማገዛቸውም በላይ በትምህርት ቤቶች ያለውን የኮምፒውተር እጥረት በመቅረፍ ለተማሪዎች ተግባር ተኮር የሆነ ትምህርት ለመስጠትና ፕሮግራሞችንም ለመፍጠር እንደሚያስችሉ ይታመናል።

እንደሚታወቀው አዳሪ ትምህርት ቤት ውስጥ ና ያለ ነው። ብዙ ነገር መፍጠር የሚችሉ አይምሮች ነው ያሉት እዚህ ትምህርት ቤት ነው። ለእንዲህ አይነት ቴክኖሎጂ በቀረብን ቁጥር ደግሞ ብዙ ነገሮችን መፍጠር እንችላለን፣ ብዙ ነገሮችን መስራት እንችላለን። ተማሪዎችም ያላቸውን ፍላጎት ለማውጣት እድሉን አላገኙም። አሁን ግን እንደዚህ አይነት አክሰስ በሚኖርበት ጊዜ ቅርብ ነው፣ ፍላጎቱ ካላቸው መስራት ይችላሉ። ስለዚህ በዚህ ረገድ በጣም ይጠቅመናል።

እነዚህን ተጠቅመን የተለያዩ አፖችን ክሬት ለማድረግ ሊሆን ይችላል፣ የተለያዩ ቪዲዮዎችን ለማየት። እነዚህ ኮምፒውተሮች ለተማሪዎች በጣም ትልቅ ፋይዳ አላቸው ማለት ነው። በሚፈልጉት የእውቀት ዘርፍ እንዲሰማሩ ያደርጋቸዋል። ለምሳሌ በአርቲፊሻል ኢንተለጀንስ ሊሆን ይችላል፣ በፕሮግራሚንግ ሊሆን ይችላል፣ በኮዲንግ ሊሆን ይችላል። የተለያዩ ኮዶችን ሶርስ ኮዶችን እየተጠቀሙ ከኢንተርኔት ላይ በመተጋገዝ መጽሐፎችን በማውረድ ፕሮግራሞችን መስራት እንዲችሉ ይህ ላይብረሪ ይጠቅመናል ማለት ነው። ኢትዮ ቴሌኮም

የትምህርት ዘርፉን በቴክኖሎጂ ለማገዝ ወደፊትም የተለያዩ ስራዎችን ለማከናወን እቅድ እንዳለው አቶ መሳይ ውብሸት ተናግረዋል። አሁን መነሻችን ነው። ህልማችን በጣም ሰፊ ነው። በነገራችን ላይ እንዳልኩ የስማርት ሌርኒንግ ሴንተር ለማድረግ ነው ፕላናችን እዛ ቦታ ላይ እና የኤክስፓንሽን ስራዎች በቀጣይነት ፕላን እያደረግን በጀት እያደረግን የምንሰራባቸው ነው የሚሆነው። እውቀትን ማግኘት መካፈል የሚችሉባቸውን ሁኔታዎች እናመቻቻለን። ፕላስ ደግሞ ተጨማሪ ያንን ሊያግዙ የሚችሉ የኢቡኮችን

ሪሶርሶችን አቬል እናደርጋለን። ከዛ ደግሞ ይህንንም ደግሞ የስማርት ክላሱን ሊያግዙ የሚችሉ የቨርቹዋሊ ተማሪዎች እኩል ሆነው ከሌሎች አለም ጋር የሚፈልጓቸውን እውቀቶች ማካፈል የሚችሉ ሪሞት ላይ የሚሰጡ የትምህርት ፕላትፎርሞችንም ትምህርት መስጫ ፕላትፎርሞችንም አብሮ የያዘ እንዲሆን አድርገን ለማስፋት ነው እንግዲህ ፕላን እያደረግን ያለ ነው። ኢትዮ ቴሌኮም የዲጂታል መማሪያ ማዕከላት ከከፈተላቸው 66 ትምህርት ቤቶች መካከል 18ቱ በአዲስ አበባ ሲሆኑ

አርባ ስምንቱ ደግሞ በተለያዩ ክልሎች ይገኛሉ። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

በየቀኑ ከሰኞ እስከ እሁድ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን መሰናዷችንን ነው እየተከታተላችሁት ያላችሁት። በፕሮግራማችን ላይ አስተያየት ካላችሁ ወይም በተለያዩ መሰናዶቻችን ውስጥ ቢካተቱ ምትሏቸውን ርዕሰ ጉዳዮች መጠቆም ከፈለጋችሁ በምን ታገኙናላችሁ? ተከታዩ ማስታወቂያ ምላሻ አለሁ

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን።

ጣሪያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

የተከበራቸው አድማጮች ለምሽቱ የያዝናቸው መሰናዶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ የምሽቱ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን በማሰናዳት አብረውን ካመሹ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻዎት ስመኞች የቆየ ነኝ። ነገ በሌሎች ፕሮግራሞች እንመለሳለን። አብራችሁን ስለነበራችሁ እናመሰግናለን። ደናደሩ